በሐማሬሳ የተፈናቃዮች መጠለያ ትላንት በተቀሰቀሰው ግጭት አራት ሰዎች ሞተው 11 ሰዎች መቁሰላቸውን የምስራቅ ሐረርጌ ዞን አስተዳዳሪ አቶ ጀማል አህመዴ ለዶይቸ ቨለ ገልጸዋል። ወደ 3500 ገደማ የሚሆኑ ከሶማሌ ክልል የተፈናቀሉ የኦሮሞ ተወላጆች በተጠለሉበት በዚሁ ጣቢያ ዛሬም ተቃውሞ የነበረ ቢሆንም ጉዳት አለመድረሱን ተናግረዋል። የትናንትናው ግጭት የተነሳው እህል ጭነው እየተጓዙ የነበሩ መኪኖች በማይታወቁ ሰዎች ተይዘው ወደ ተፈናቃዮች መጠለያ እንዲገቡ በመደረጋቸውና የጸጥታ ኃይሎች እነርሱን ለማስለቀቅ ባደረጉት ሙከራ እንደነበር ተናግረዋል። ከዚያ በኋላ የተፈጠረውን ደግሞ እንዲህ አስረድተዋል። የፌዴራል ጸጥታ አካላት እና የክልሎችም ጸጥታ አካላት የክልል የና የምስራቅ ሐረርጌ ዞን ጸጥታ አካል አለ መጨረሻ ላይ ፌዴራል መከላከያ ገብቶ ነበር እዛው። እንግዲህ በዚህ መካከል በተፈጠረ ችግር ነው ሰው ህይወት ሊጠፋ የቻለው። ያንን መኪና ለማስለቀቅ በሚመጡ እና እዛ መሀል ባለው ያው የሰው ህይወት ጠፋ ችሏል። አራት በህይወት ያለፉ ወደ አስራ አንድ የሚሆኑ የቆሰሉ ናቸው። ከሟቾቹ ውስጥ አንድ የኦሮሚያ ክልል ፖሊስ አባልና አንዲት ሴት እንደሚገኙበት አቶ ጀማል አስረድተዋል። በትናንትናው ግጭት የቆሰሉት በሐረር ፋና ሆስፒታል ሕክምናቸውን እየተከታተሉ እንደሚገኙ የተናገሩት አቶ ጀማል ቁስለኞቹ በደህና ሁኔታ ላይ እንደሚገኙም ገልጸዋል። በሐማሬሳ መጠለያ ጣቢያ ዛሬም ተቃውሞ እንደነበር ከአካባቢው የሚወጡ መረጃዎች አመልክተዋል። በጣቢያው ተቃውሞ እንደነበር ያረጋገጡት አቶ ጀማል በግቢው ያሉ የመከላከያ ኃይሎች እንዲወጡ በመጠየቅ የተደረገ እንደነበርም አስረድተዋል። ስለ ዛሬው ሁኔታም ተከታዩ ማብራሪያ ሰጥተዋል። ያለው ሁኔታ ያው ግቢው ጠዋት ላይ የተወሰነ ግርግር ነበር። አሁን ከዛ በኋላ የክልሉ የኦሮሚያ ክልል ፖሊሶች ገብቶ ግቢውን እየጠበቁ ናቸው ያሉት። አሁን ሁኔታው ያው ከሀዘን ውጪ የተረጋጋ ሁኔታ እየተፈጠረ ነው ማለት ይቻላል። ከሀረር ከተማ አምስት ኪሎ ሜትር ርቀት ገደማ ላይ የሚገኘው የሐማሬሳ መጠለያ ጣቢያ በሐረሪ ክልል ስር የሚገኝ ቢሆንም የጣቢያውን ጸጥታ ይቆጣጠር የነበረውና ለተፈናቃዮች እርዳታ የሚያቀርበው የኦሮሚያ ክልል ነበር። የትላንትናውን ግጭት ተከትሎ በስፍራው ላይ የተገኙት የመከላከያ ሰራዊት አባላት እንዴት ወደ ቦታው እንደመጡ መረጃው የለኝም ሲሉ የምስራቅ ሐረርጌ ዞን አስተዳዳሪ ለዶይቸ ቬለ ተናግረዋል። የመከላከያ ሰራዊት አባላቱ ግጭቱን በሌላ መልኩ ከመቆጣጠር ይልቅ የኃይል እርምጃ ወስደዋል ስለመባሉ ጠይቀናቸው ተከታዩ ምላሽ ሰጥተዋል። የችግሩ ሁኔታን ለማጣራት ብዙ ሰዓት ወስደን እናጣረ ነበር ይህንን ሙሉ ዝርዝር መስጠት ስለማልችል ነው እንጂ ያየ ናቸው። የገመገምናቸው ችግሮች አይሉ በየቦታ የተፈጠሩ ችግሮች ማለት ነው። ከሶማሌ ክልል የተፈናቀሉ ኦሮሞዎች ያሉበት ካምብ ነው እና ለዚህ ነው የኦሮሚያ ፖሊስ እና ሌሎች መስተዳደር አካላት እዛ ላይ የሚሳተፈው እንጂ መስተዳደሩ የሌላ ክልል መስተዳደር እንደሆነ በዚህ ደረጃ ብንገነዘብ ጥሩ ነው ለማለት ነው። አጠቃላይ የዚህን ነው የሚነግራችሁ። ሌላ ቦታ ችግሮች ይከሰታሉ። እሱ በራሱ መንገድ እየተጣራም ነው በኦሮሚያ መንግስትም፣ በሌሎች በኢህአዴግም በሆ ወድድም አጣርቶ ያው አቅጣጫ እየተቀመጠበት ነው ያለው። ከዛ ውጪ አሁን ትላንትና በተፈጠረው ነገር ላይ ማለት የምንችለው ይሄን ነው። ጉዳዩ ተጣርቶ በትክክልም ሰው ሕይወት ያጠፋ አካል ተጠያቂ መሆን እንዳለበት የሁላችንም አቋም እንደሆነ መረዳት ጥሩ ነው ለማለት ፈልጌ ነው። በሀማሬሳ ግጭት ሰዎች መሞታቸውን በመቃወምና የታሰሩ ሰዎች እንዲፈቱ ለመጠየቅ ከመጠለያው አቅራቢያ በሚገኘው ሃሮማያ ዩኒቨርሲቲ ያሉ ተማሪዎች ዛሬ ተቃውሞ አሰምተው ነበር። ተቃውሞው እንደነበር ያረጋገጡት አቶ ጀማል ተማሪዎችን ለመበተን ጥይት ተተኩሷል መባሉን ግን ያስተባብላሉ። የተተኮሰው ጥይት ሳይሆን የተሰበሰቡ ሰዎችን ለመበተን አገልግሎት ላይ የሚውለው አስለቃሽ ጭስ ነው ባይ ናቸው። ከምስራቅ ሐረርጌ ዞን የሄዱ አመራሮች በስፍራው ተገኝተው ሁኔታውን ለማረጋጋት መሞከራቸውንም አስረድተዋል።